አምላካችንን ስለ ዝማሬው እናመሰግናለን። አሁን በቀጥታ ወደ ጌታ ቃል የምንሄድበት ጊዜ ነው። የጌታን ቃል ከአንደኛ ዮሐንስ ምዕራፍ ሁለት ላይ ከቁጥር 24 እስከ 29 ያለው ክፍል ላይ የተመሰረተ መልእክት ነው። ርዕሱ እንደዚህ የሚል ነው በሱ የመኖር በረከቶች የሚል ነው። ባለፈው ሳምንት ሁለተኛ ዮሐንስን ምዕራፍ አንድ ምዕራፍ ነው ያለው። ከቁጥር አንድ እስከ ስድስት ያለውን ተመልክተን ነበር። ልጆችሽ በእውነት ሲመላለሱ ስላየሁ በጣም ደስ ብሎኛል የሚለው ክፍል ላይ ተመልክተን ሐዋርያው ቅዱስ ዮሐንስ አንዲት እመቤትን፣ አማኝ የሆነች እመቤትን ልጆች ባሉበት አካባቢ ሊጎበኝ ሄዶ ነው የምናስበው ልጆቿ በእውነት እየተመላለሱ በማግኘቱ በጣም ደስ ተሰኝቶ ልጆችሽ በእውነት ሲመላለሱ ስል አገኘኋቸው በጣም ደስ ብሎኛል ብሎ የጻፈውን መልእክት በተመለከተ በእውነት የመመላለስ በረከቶችና ጥቅሞቹን አይተን ነበር። ዛሬ ደግሞ በእርሱ የመኖር በረከቶችን ከዚህ ከአንደኛ ዮሐንስ ምዕራፍ ሁለት ላይ እንመለከታለን። ቁጥሩ ከቁጥር 24 ነው የሚጀምረው። ግን አንዳንድ መግቢያዎች ብነግራችሁ ጥሩ ነው። ስለ አንደኛ ዮሐንስ መልእክት ባለፈውም እንደተናገርኩት ዮሐንስ የሚባለው የጌታ ሐዋርያ ከደቀ መዛሙርቱ አንዱ የሆነው ሐዋርያ አምስት መጽሐፍትን ጽፏል። ከጻፋቸው መጽሐፍት አምስት ውስጥ አንደኛው ይሄ ነው። አንደኛው የዮሐንስ መልእክት፣ ዮሐንስ ወንጌል፣ አንደኛ ዮሐንስ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና የዮሐንስ ራእይ አምስት መጽሐፍት ጽፏል። እና እነዚህ አምስቱ መጽሐፍት የተለየ ኳሊቲ አላቸው፣ ከሌሎች መጽሐፍት ለየት የሚያደርጋቸው እነዚህን በተመለከተ የዮሐንስን መጽሐፍት ጆሃናዊ መጽሐፍት እንላቸዋለን። ዮሐንሳዊ ወይም ጆሃናይን መጽሐፍት ናቸው እና ራሱን የቻለ ልዩ የሆነ ባህርያት አላቸው። አንዳንዶቹ ባህርያቶች ሌሎች መጽሐፍ ክፍሎች ላይ የማይገኙ ናቸው እና አሁን ወደዛ ትንታኔ ውስጥ ሳልገባ መግቢያው ላይ አንዳንድ ነገሮችን ልንገራችሁ። ይሄ ዮሐንስ መልእክት በጣም አስደናቂ መልእክት ነው። ብዙ ጥቃት ተደርጎበታል። ሲጀመር መልእክቱ የተጀመረው የአማኞች ሕይወት እምነታቸው እርግጠኛ እምነት መሆኑን እንዲያውቁ የእምነት እርግጠኝነት እንዲኖራቸው ውስጣቸው ታስቦ ነው መንፈስ ቅዱስ ይህንን በዮሐንስ ውስጥ ያስቀመጠው ብለን እናምናለን። በእርግጥ በሌላ መልኩ ደግሞ ኖስቲካዊ እምነት የሚባል እምነት ነበር። እውቀት ያድናል ይሄ በዓለም በሙሉ ያለው ነገር በሙሉ ርኩስ ነው ነፍስም ከዚህ የተነሳ እርኩስ አካል ውስጥ ነው ያለችው። ይሄ አካላችን እርኩስ ነው። እንደ እንደ አካላችን ሊቆጠር አይገባም። ኖስቲካዊ፣ ይሄ እውቀታዊ ነገር ነው ሊያድንን የሚችለው የሚል ትምህርትንም የሚቃወም እውነቶች አሉበት። ይሄንን ወደፊት ምናልባት እናየዋለን። ስለዚህ ደህንነት እርግጠኛ ነው። ጌታ ኢየሱስ ክርስቶስን በማመን ያገኘነው ደህንነት እውነተኛ ነው። እና ከዚህ የተነሳ ደህንነታችሁ እርግጠኛ መሆኑን እንድታውቁ የሚገልጥ መጽሐፍ ነው። እና ብናጠናው በጣም በጣም እንጠቀምበታለን። ግን እዚህ ጋር ይሄኛውም ምዕራፍ ላይ ስንመጣ የተወሰኑ ነገሮች እዚህ ምዕራፍ ላይ ተነስተዋል። ምዕራፍ ሁለት ላይ ኃጢአትና አማኞች እንዴት ነው የሚታዩት? ቁጥር አንድ ላይ ስትመጡ ልጆች ሆይ እናንተ ኃጢአትን እንዳታደርጉ እነዚህን ነገሮች ለእናንተ ጽፋለሁ ብሎ ማንም ሰው ኃጢአትን ቢያደርግ በአብ ዘንድ ጠበቃለን እሱም ጻድቅ ኢየሱስ ክርስቶስ ነው ብሎ እኛ ኃጢአት የማድረግ ፈቃድ የለንም። እግዚአብሔር ኃጢአት እንድናደርግ አልፈቀደልንም። ደህንነት አግኝተናል። ኃጢአት እንድናደርግ አንጠበቅም። ግን ጥቃቅን ኃጢአቶች ከሕይወታችን ላይለዩ ይችላሉ። ለምሳሌ ውሸት ወይም ደግሞ ቅናት፣ ጥላቻ የመሳሰሉን ነገሮች እን- ሊኖሩ አይገባም። ግን ቢኖር በአብ ዘንድ ምናለን ምን አለን ጠበቃ አለን። ስለኛ የሚከራከር የሞተልን ጌታ ኢየሱስ የሚለውን ሐሳብ እንድንረዳ ያደርጋል። ማለት አንዳንድ ሰዎች እኛ ደህንነታችን በዋሽን ቁጥር እየተፋቀ እንደገና የሚጻፍ ነው የሚሉ ሰዎች አሉ። እንደዛ አይደለም ነው ዮሐንስ እያለ ያለው። ሁለተኛው እሱን የምናውቀው ከሆነ ማወቅ አለማወቃችንን የምናውቀው በጌታ በኢየሱስ ክርስቶስ እንዴት እንደሆነ እሱን የምናውቅ መሆናችንን ወይም አለመሆናችንን እርግጠኞች እንድንሆን የሚያሳይም ነገር አለው። ይሄ አንደኛ ዮሐንስ ምዕራፍ ሁለት ሶስተኛ ይሄ የሚጻፈው ጽሑፍ ራሱ ይሄ አንደኛ ዮሐንስ፣ ዮሐንስ ወንጌል፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ የዮሐንስ ራእይ የሚጻፉ ጽሑፎች አዲስ ነገር አይደለም እያመጡ ያሉት። አዲስ ነገር አይደለም የምጽፍላችሁ ይላል ዮሐንስ በእርግጥ ድሮ የነበረ ነገር ነው። ሰለሞንም እንደዚህ ብሏል፣ ከፀሐይ በታች አዲስ ነገር የለም። የእግዚአብሔር መገለጥ አሁን ከላይ መጣ፣ ትኩስ ወረደ፣ ምናምን የሚሉ ሰዎች አሉ። እንደዛ የሚባል ነገር የለም። አዲስ አይደለም፣ ምነግራችሁ የተጻፈ ነገር ነው፣ የተነገራችሁ ነገር ነው። ግን እንደገና ሁልጊዜ አዲስ ስለሆነ፣ ለዘወትር የሚኖር ስለሆነ ይህን እንደገና እንድታስቡ ነው የሚል ሀሳብ ነው የሚናገረው። አራተኛ አማኞችን አባቶች፣ ወጣቶች፣ እንዲሁም ደግሞ ልጆች እያለ ሲጽፍላቸው ታያላችሁ። እዛ ውስጥ አልገባም። ግን በአምስተኛ ደረጃ የክርስቶስ ተቃዋሚ አሁን አሁን እየሰራ ነው ያለው እያለ ይናገራል። በጣም ይገርማቸዋል። የክርስቶስ ተቃዋሚ የሚባል አለ መጽሐፍ ቅዱስ ላይ ዮሐንስ ይህንን በዚህ በምዕራፍ ሁለት ላይ በምዕራፍ አራት ላይ ሰፋ አድርጎ ሲገልጠው ታያላችሁ። የክርስቶስ ተቃዋሚ አለ። አሁን ጌታ ኢየሱስ ክርስቶስን የሚቃወም መንፈስ አሁን አለ። ይሄንን ጌታ ኢየሱስ ክርስቶስን የሚቃወመው መንፈስ ምን ተብሎ ነው የሚጠራው? ሐሰተኛው ክርስቶስና አሰራሩ ነው። ባህሪው፣ ትምህርቱ ምን እንደሚመስል ከዚህ የተነሳ እኛ ክርስቲያኖች ምን አይነት ሕይወት ልንኖር እንደሚገባን እንዴት መጠንቀቅ እንዳለብን ይናገራል። በእርግጥ ይህንን በሚናገርበት ጊዜ ቁጥር 18 ላይ የምትመለከቱ ከሆነ ልጆች ሆይ የመጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ እንደሚመጣ እንደሰማችሁ፣ አሁንም እንኳ ብዙ የክርስቶስ ተቃዋሚዎች አሉ ይላል። ቅድም እዚህ የቸርች የምሳ ጊዜ ነበር። ከአንዲት እህት ጋር ስለዚህ ጉዳይ እንነጋገር ነበር እና ብዙ የክርስቶስ ተቃዋሚዎች እኮ አሁን አሉ። እንዳውም እኛ ኢትዮጵያ ውስጥ እያለን እኛ ቸርች ውስጥ ጎተራ አካባቢ ተሰብስበን ስቴዲየም ውስጥ አንድ ትልቅ ኮንፈራንስ ነበር። የኮንፈራንሱ ተናጋሪ ሞሪስ ሴሩሎ የሚባል ሰው ነው። ከአሜሪካ ነው ሄደው እና ያንን ሰውዬ እዚህ ሀገር እየሰብክ የነበረበትን ቤተ ክርስቲያንና አገልግሎት ብታው በጣም ብዙ ሺህ ህዝቦች ይከተሉታል። አዳራሹ ጥቅጥቅ ያለ ነው። ግን ሊትራሊ አዳራሽ ላቆሞ እምታውት እኔን ሞሪስ ሴሩሎን አይደለም እምታውት ማንን ነው? አሁን ክርስቶስ ኢየሱስን ነው ብሎ ተናግሮ ነበር። አሁን በቅርብ አዲስ መዝሙርም አንድ መዝሙርም በዩቲዩብ ተለቆ አይቼ ነበር። የሆነ መጽሐፍ ንረቃ ላይ በጣም ነው የሚገርመው። እኛ ድሮ እንኳን ክርስቲያን ሆንኩኝ፣ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ፣ እልል እልል፣ በልቤ ገብቶ ህይወትን ሰጠኝ አማኑኤል የሚል መዝሙር ነበር ድሮ። የዘመረውንም ሰውዬ እኛ እኔና ባለቤቴ እናውቀዋለን። እና ያንም መዝሙር በአደባባይ የሚያዘምረው ሰውዬ እየጨፈረ ነው የሚዘምረው። እንኳን ክርስቲያን ሆንኩኝ ሲል ቆየና እንኳን ክርስቶስ ሆንኩኝ የክርስቶስ ሆንኩኝ ይላል ብያስቤ ነበር። እንኳን ክርስቶስ ሆንኩኝ ብሎ ነው በጉባኤ ላይ ያዘምረ ነበረው። ጉባኤው አያስተውልም። በጣም የሚገርም ነው። ብዙ ሰዎች እዚህ ጉባኤ ላይ የሚደረገውን ነገር፣ የሚዘመረውን መዝሙር እና የመዝሙሩን መንፈስና ሀሳብ የመዝሙሩን ቃል የማያውቁበት ጊዜ ነው። ይሄ እንግዲህ የሐሰተኛው ክርስቶስ አመጣጥ በጣም በረቀቀ ዘዴ አሁንም እንኳን በመድረኮች ዙሪያ ኢየሱስ ክርስቶስ አምላክ አይደለም፣ እኛንን አምላክ እኛንን ኢየሱስ እያሉ የሚፎክሩ ሰዎች ያሉበት ጊዜ ነው እና ይህንንም ጥንቃቄ እንድናደርግ ይሄ ደግሞ የሚያሳየው ቁጥር 18 ላይ በዚህም የመጨረሻው ሰዓት እንደሆነ እናውቃለን የመጨረሻው ዘመን እንኳን አይደለም የሚለው ቃሉ የመጨረሻው ምንድን ነው ሰዓት ነው የመጨረሻው ሰዓት ነው ስለዚህ የዛሬው መልእክት መመልከት በጣም ጠቃሚ ነው ብዬ አስባለሁ በዚህ በመጨረሻው ሰዓት እኛ እንዴት አይነት ኑሮ ነው መኖር ያለብን ምን አይነት አማኞች ነው መሆን ያለብን በመጨረሻው ሰዓት እና አንዳንድ ነጥቦች አሉኝ። እነዚህን ነጥቦች በቅደም ተከተል ከስላይዱ ጋር አብረን እናያለን። በዚህ በመጨረሻው ሰዓት በእኛ ውስጥ መኖር ያለበት ነገር ምንድን ነው? አንደኛው ከመጀመሪያ የሰማችሁት በውስጣችሁ ይኖር የሚል መልእክት አለ። ቁጥር 24 ላይ ስትመጡ፣ ስለዚህ ያ እናንተ ከመጀመሪያ የሰማችሁት እርሱ በእናንተ ውስጥ ይኖር ያ መጀመሪያ የሰማችሁት ነገር በውስጣችሁ ይኖር ብሎ ዮሐንስ ሲናገር ታያላችሁ። እንደገና ደግሞ ቁጥር 24ን አሁንም 24ን አልጨረስኩትም። እናንተ ያ ከመጀመሪያው የሰማችሁት በእናንተ ቢኖር እናንተም በልጅና በአብ ውስጥ ትኖራላችሁ ብሎ ዋና ሀሳቡ ከመጀመሪያ የሰማችሁት ነገር በእናንተ ውስጥ ይኖር ብሎ ሲናገር ነው የምትመለከቱት። ክርስትና እምነት ስንጀምር እኛ አንዳንዶቻችን ከክርስቲያን ቤተሰብ የተወለድን አለን። እዚህ ውስጥ ከክርስቲያን ቤተሰብ መጽሐፍ ቅዱሳዊ ክርስቲያን እንደምንለው ካልሆነ ቤተሰብ እኛ ደግሞ የተወለድን ሰዎች አለን ማለት የእኔ ቤተሰቦች ኦርቶዶክስ ነበሩ እና በኋላ ታሪክ ተለውጧል። ግን እዛ የሰማነው ነገር አለ ጌታ ኢየሱስ ክርስቶስን ስንቀበል ደግሞ የሰማነው መልእክታል። አሁን ይሄ የሚያነጻጽር ነው። ያኔ ብዙ ነገሮች ሰምተናል። እንደውም ከዚህ በፊት ነግሬአቸዋለሁ። ልጆች ሆነን እዛ እሳት እየሞቅን አዳምን እግዚአብሔር ሊጎበኝ ሄዶ ህዋም ብቃለችና በር ላይ እግዚአብሔርን ምንድነው የምትፈልገው ብላ በር ሲያንኳኳ ስትጠይቀው ልጆችሽን አሳይኝ ብሎ ሲላት ሰላሳ በጣም መልከጥፉ ሰላሳ በጣም ቆንጆ ቆነጃጅት የሆኑ ሴቶች ልጆች ነው ያሏት። እና መልከጥፉ የሆኑትን አቀረበችለት። ከዛ እነዛን ረገማቸው በጣም ቆንጆ የሆኑትን እና እነሱ ናቸው ዛሬ አጋንንትና ሰይጣናት የሆኑት ተብሎ ተነግሮናል። ልጆች ሆነን መጽሐፍ ቅዱስ ላይ እሱን ለማግኘት ፈልጌ ነበር። አንብባችኋል? አላነበባችሁም? የለም። ይሄ ምንድን ነው? አፈ ታሪክ ነው። ያ መጀመሪያ የሰማነው ነገር ድሮ የሰማሁት ነገር አይደለም። እዚህ ጋር የተጠቀሰው መጀመሪያ ወንጌል ሲሰበክልን የሰማነውን ነገር ነው። ዮሐንስ እየተናገረ ያለው ጌታ ኢየሱስ ክርስቶስ ማን እንደሆነ፣ ለምን ወደ ምድር እንደመጣ እንዴት እንደመጣ ከቅድስት ድንግል ማርያም እንዴት እንደተወለደ ለእኛ መከራ ሊቀምስ 33 ዓመት ተኩል በምድር ላይ እንዴት እንደተመላለሰ እንዴት እንዳስተማረ፣ እንዴት እንደኖረ እና መዳን የሚቻለው እምነትን በሱ ላይ በማድረግ ብቻ እንደሆነ፣ ያ መጀመሪያ የሰማነው ያዳንን መልእክት ነው። ይህንን ነው ዮሐንስ የሚናገረው። ያ ከመጀመሪያ የሰማችሁት ቃል እንደውም ሌላ ቦታ ላይ ምን ብሎታል? እግዚአብሔር ፍቅር ነው የሚለው ቃል እግዚአብሔር የሚባለው አምላክ ፍቅር ነው። በጣም ይወደናል። በጣም አሰራሩ ድንቅ ነው። ከምንገምተውና ከምናስበው በላይ ነው። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቅሎ እኛን ተክቶ የእኛን ሲኦልና የእኛን የኃጢአት የዘላለም ፍርድ ሲኦል ተሸክሞ በመስቀል ላይ ሞቶልናል። እግዚአብሔር ፍቅር እንደሆነ መጀመሪያ የሰማነው መልእክት እግዚአብሔር በጥበቡ የገለጠው ማዳን ከምንም ከማንም የበለጠ መሆኑን ከመጀመሪያ የሰማነው መልእክት። አሁን ዮሐንስ የሚናገረው በእናንተ ውስጥ መኖር ካለበት መኖር ያለበት ያ መጀመሪያ የሰማችሁት መልእክት ነው። የእግዚአብሔር የማዳን ኃይል፣ የእግዚአብሔር የማዳን ፍቅር፣ የእግዚአብሔር የማዳን ነገር፣ የእግዚአብሔር የማዳን ስራ ያ ነው። ልባችሁ ውስጥ ነፍሳችሁ ውስጥ አይምሯችሁ ውስጥ ሀሳባችሁ ውስጥ መቀመጥ ያለበት ነው የሚለው ዮሐንስ ዮሐንስ ዮሐንስ ብዬ ደጋግሜ ያለው የእግዚአብሔር ቃል ብል ይሻላል ምክንያቱም መልእክቱ ከእግዚአብሔር እንጂ ከዮሐንስ የመጣ ቃል አይደለም የእግዚአብሔር ቃል ስለዚህ ያ በእናንተ መጀመሪያ የሰማችሁት ይኑር የሚለውን ሳስብ እኔ ስለ ሰዎች አንድ ነገር እዚህ ስላይድ ላይ ጽፌ ሰዎች በጣም ተላላዎች ናቸው። ሰዎች የሰው ልጆች ስንባል በውስጣችን ብዙ ነገር እናስቀምጣለን፣ ብዙ ነገር እናኖራለን። በውስጣችን የማይጠቅም ሀሳብ፣ የማይጠቅም ጥላቻ፣ የማይጠቅም ክፋት፣ የማይጠቅም የርኩሰት ሀሳብ፣ ሰዎችን ሌሊት የማያስተኛ ቀን የማያስተኛ የቀን ሕልም ውስጥ የሚያስገባ ብዙ ነገር ሰዎች ውስጥ ይኖራል። መጀመሪያ የሰማነው ነገር ከዚህ ውስጥ ያወጣን ጌታ ኢየሱስ ክርስቶስንና የእግዚአብሔርን ፍቅር ያሳየን ያ የመጀመሪያው መልእክት ውስጣችን ቢቀመጥ የውስጣችንን ስቃይ ያጠፈዋል። ቶርች የሚያደርገንን ሐሳብ ከውስጣችን ይነቅለዋል፣ ይገላግለናል፣ እፎይታም ይሰጠናል፣ እረፍት ይሰጠናል። ይሄ ምዕራፍ በጣም አስደናቂ ምዕራፍ ነው። እዚህ ምዕራፍ ላይ ነው ጌታ ኢየሱስ ክርስቶስ ቁጥር 15 ላይ ስትመጡ በሰዎች ውስጥ ተቀምጦ ሰዎችን የሚያስጨንቅና የሚረብሽ በእግዚአብሔር ዘንድ ፍሬያማዎች እንዳይሆኑ የሚያደርግን ነገር ጠቅሷል። ዮሐንስ ቁጥር 15 ላይ ስትመጡ ዓለምንና በዓለም ያሉትንም ነገሮች አትውደዱ። ማንም ሰው ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። በዓለም ውስጥ ያለው ሁሉ የስጋ ምኞት፣ የአይንም መጎምጀት፣ የኑሮም ትምክህት ከአባት አይደለም፣ ነገር ግን ከዓለም ነው ብሎ። ቁጥር 17 ዓለምን መውደድ ይቻላል፣ ግን ዓለሙም የእሱም ምኞት ያልፋል። የእግዚአብሔርን ፈቃድ የሚያደርግ እሱ ግን ለዘላለም ይኖራል። ታያላችሁ ሰዎች በውስጣቸው የሚያስቀምጡት ነገር ከእግዚአብሔር ውጪ መጀመሪያ ከሰማኑ መልእክት ውጪ ዓለማዊና ዓለማዊነትን የሚያስወድድ ነገር ከሆነ ውስጣችን የተቀመጠው ያጠፋናል። ጠፊ ነው። ቁጥር 17 ምኞቱም፣ ሐሳቡም፣ ፍቅሩም የዓለም ይጠፋል። የእግዚአብሔርን ፈቃድ የሚያደርግን እሱ ለዘላለም ይኖራል። ስለዚህ ከመጀመሪያ የሰማችሁት ቃል በእናንተ ውስጥ ይኑር። በውስጣችሁ መቀመጥ፣ ቦታ መያዝ እና የሕይወታችሁን አጠቃላይ መርሆ መምራት ያለበት የሕይወትን ትርጉምና ዓላማ ሊያሳያችሁ የሚችል አንድና አንድ ነገር ከመጀመሪያ የሰማችሁት ነገር ነው። እሱ በህይወታችሁ ቦታ ይኑረው ነው የሚለው። ላንብበው እንደገና። ስለዚህ ያ እናንተ ከመጀመሪያ የሰማችሁት እርሱ በእናንተ ውስጥ ይኖር። እናንተ ያ ከመጀመሪያ የሰማችሁት በእናንተ ቢኖር፣ እናንተም በልጅና በአብ ውስጥ ትኖራላችሁ። በጣም አስደናቂ ነው። ቀጥ ቀስ እያልኩ ወደ ሌሎቹ ነጥቦች እመጣለሁ ስለዚህ መጀመሪያ በህይወታችን መኖር ያለበት ስፍራ ኖሮ ከፍ ያለ ቦታ ላይ ህይወታችን ውስጥ መቀመጥ ያለበት ነገር በመጀመሪያ የሰማነው መልእክት ነው። ያ መልእክት ሁለተኛ ሁለተኛው ጋር ስንመጣ የተቀበላችሁት ቅባት በውስጣችሁ ይኖር ይላል። የሚገርም ነው ይሄ ይሄ የዮሐንስ መልእክት እና በኋላ አንዳንድ ነገሮችን ሳስ ወደ ሀሳባችን ስናመጣ እንዴት በጣም ጠቃሚ እንደሆነ ማስተዋል ትችላላችሁ። ቁጥር 27 ላይ እመጣና ቁጥር 27 ላይ ያለውን ባነብላችሁ ጥሩ ነው። ቁጥር 27 ደግሞ ከሱ የተቀበላችሁት ቅባት በእናንተ ውስጥ ይኖራል። የመጀመሪያው ያ መጀመሪያ የሰማችሁት በእናንተ ውስጥ ይኑር ብሎ ትዕዛዝ ሲሆን፣ ሁለተኛው ከሱ የተቀበላችሁት ቅባት በእናንተ ውስጥ ደግሞ ምን ያደርጋል? ይኖራል መኖር ጀምሯል እስከ መጨረሻው በእናንተ ውስጥ ይኖራል። አሁንና ወደፊት የሚል ሀሳብ ነው ያለው እዚህ ጋር። እናንተም ማንም ሰው ሊያስተምራችሁ አያስፈልጋችሁም። ነገር ግን ያው አንዱ ቅባት ነገሮችን ሁሉ እንደሚያስተምራችሁ፣ እውነትም እንደሆነ፣ ውሸትም እንዳልሆነ፣ እሱም ለእናንተ እንዳስተማራችሁ እናንተ በእሱ ኑሩ ብሎ በእናንተ ውስጥ የመጀመሪያው መልእክት ብቻ አይደለም የሚኖረው ከመጀመሪያው መልእክት ጋር የመጀመሪያው መልእክት ወደ ልባችሁ ያመጣ የመጀመሪያው መልእክት ልባችሁ ውስጥ እንዲቀመጥ ያደረገ የመጀመሪያው መልእክት ዋና ይዘት ክርስቶስ ራሱ በልባችሁ እንዲቀመጥ ያደረገ ይሄ ቅባት ደግሞ በውስጣችሁ መኖር አለበት ነው የሚለው። ይሄኛው ቅባት በውስጣችን መኖር ያለበት ቅባት በቀጥታ ከጌታ ከመንፈስ ቅዱስ ጋር የተያያዘ ነው። ይሄኛውን ቅባት ወደ መግለጽ ዮሐንስ ሲመጣ ቁጥር 26ን እንደ መንደርደሪያ አድርጎ ነው የተጠቀመበት። ተመልከቱ። እሱም ቁጥር 26 ስለሚያስቷችሁ ስለ እነሱ እነዚህን ነገሮች እኔ ለእናንተ ጽፌላችኋለሁ ብሎ። ቅድም የክርስቶስ ተቃዋሚ ይመጣል ብሎ ነበር። አሁን ደግሞ የሚያስቷችሁ አሉ። በቸርች ዙሪያ በቤተ ክርስቲያን ዙሪያ ቤት ለቤት እየዞሩ ሐሰት የሚያስተምሩ ሰዎች አሉ። ይሞክራሉ። አሳቾች ናቸው። እንድትሳሳቱ ያደርጋሉ። እነዚህ አሉ፣ ድሮም አሉ። ቅድምም መድረክ ላይ እንኳን ቀርቶ እኔ ክርስቶስ ነኝ ይሉ የነበሩ አሉ፣ አሁንም አሉ። ዝማሬ ቅድም ሲዘምር እንኳን ክርስቲያኖ እንኩኝ ብሎ የዘመረ ሰው በቅርቡ ሰምቻለሁ ብያቸዋለሁ። በቅርብ ጊዜ ነው። በአማርኛም እንኳን አሉ እንደዚህ አይነቶች ስለዚህ ስለ እነዚህ አይነቶች ለእናንተ ጽፌላችኋለሁ እና ግን አሁን የጻፍኩላችሁ ዋናው ይሄንን ጽፌላችኋለሁ ብዬ የምናገርበት የተንደረደርኩበት ሐሳብ ምንድን ነው? እናንተ ቅባት ተቀብላችኋል እና ያ ቅባት በውስጣችሁ ይኖራል። ያ ቅባት በውስጣችሁ ይኖራል። አሁን ወገኖች በጣም ማስተዋል አለብን። ያ የመጀመሪያው መልእክት በውስጣችን ከኖረ ሁለተኛ ደግሞ የእሱ ቅባት በውስጣችን ከኖረ እኛ የሆነ ደረጃ ላይ ያለን ሰዎች ነን ብለን ማሰብ እንችላለን። ማለት ከፍ ያለ ደረጃ ላይ እንዳለን ልናስብ እንችላለን። ለትምክህት አይደለም፣ ለጉራ አይደለም፣ ወይም ደግሞ ለዝና አይደለም። ግን በጣም ትሑታን የሚያደርግ የሚገርም የሕይወት ልዩነት ደረጃ ላይ እንደደረስን ማሰብ እንችላለን። ቅባቱ የተቀበላችሁት ከሰዎች አይደለም። ቅባቱን የተቀበላችሁት በሱ ውስጥ የሚኖረውን ቅባት የተቀበላችሁት፣ ቁጥር 27 ከእርሱ የተቀበላችሁት ቅባት ነው የሚለው። ቅባቱን የተቀበላችሁት ከእሱ ነው። ከማን ነው? እሱ ከእግዚአብሔር ነው። ከጌታ ከኢየሱስ ነው። ከጌታ ከመንፈስ ቅዱስ ነው። ስለዚህ ሰዎች የሰጡን ስጦታ አይደለም አንዳንድ ጊዜ እናንተ ታቃላችሁ በመድረክ ላይ በአደባባይ ሰዎች እንደሚቀቡ ሰዎችን ቀብቻለሁ ብለው እንደሚናገሩ ሰዎችን ሰምተን እናቃለን የታከተ ነገር ነው እና እንደዚህ አይነት ሁኔታ ውስጥ የገቡ ሰዎች በጣም የተምታታ ህይወት ውስጥ ነው የሚኖሩት ሰዎች እኛን አይቀቡንም ከሰዎች ቅባት አልተቀበልንም ቅባታችን ከራሱ ከእግዚአብሔር ነው የመጣው። ስለዚህ ከሱ የተቀበላችሁት፣ ከዮሐንስ የተቀበላችሁት፣ ከጳውሎስ የተቀበላችሁት፣ ከጴጥሮስ የተቀበላችሁት አልተባለም። ከራሱ ከባለቤቱ የተቀበላችሁ ቅባት ነው። እኔ ይህንም በተመለከተ አንድ ነገር ልናገር። ከእግዚአብሔር ያልተቀበልነው ቅባት፣ ሰዎች የቀቡን ቅባት ሁሉ ውሸት ነው፣ የእግዚአብሔር አይደለም የነጋዴዎች ቅባት ነው። ምናልባት በጣም ከረር ለማድረግ የሰይጣን አገልጋዮች ቅባት ነው። የእግዚአብሔር ቅባት ከሱ የተቀበልነው የተለየ ነው። ምክንያቱም በተለያዩ መንገዶች ሐዋርያው እዚህ ጋ ሲገልጠው በእግዚአብሔር ቃል ውስጥ ከሱ የተቀበላችሁት ቅባት በእናንተ ውስጥ ይኖራል፣ እናንተም ማንም ሰው ሊያስተምራችሁ አያስፈልግም ብሎ ነገር ግን ያው አንዱ ቅባት ነገሮችን ሁሉ እንደሚያስተምራችሁ ብሎ አስተማሪ ነው። እውነትም እንደሆነ ውሸትም እንዳልሆነ እሱም ለእናንተ እንደስተማራችሁ እናንተ በሱ ኑሩ ብሎ ይናገራል። ይሄ ቅባት እውነት ነው። ቃሉም እንደሚለው ውሸት አይደለም፣ እውነት ነው። የእግዚአብሔር ቅባት መንፈስ ቅዱስ በውስጣችን ያስቀመጠው ሕይወት እግዚአብሔር በህይወታችን እንዲቀመጥ ያደረገው የራሱ ዓላማ በራሱ ኃይል በራሱ ስልጣን ውስጣችን ያስቀመጠው ቅባት ነው። ይሄ ቅባት ይሄ ቅባት ሌላ ስሙ ወይም ሌላ መገለጫው ራሱ ጌታ መንፈስ ቅዱስ ነው። ጌታ መንፈስ ቅዱስ እኛ እግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክ ብለን ነው የምናምነው። እና ድሮ በኢትዮጵያ ውስጥ ሲነገር አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ይባል ነበር። መንፈስ ቅዱስ በውስጣችን ገብቶ የሚኖር ስለዚህ በውስጣችን ገብቶ የሚኖር ውስጣችን ተዋህዶ እኛን የሚያጽናና የሚገነባ፣ የሚያጸና፣ ከክፉ የሚጠብቅ በመጥፎና በአስጨናቂ ሁኔታ ውስጥ ከአስጨናቂ ሁኔታ እንድንወጣ የሚመራ አስደናቂ ቅባት ነው ይሄ መንፈስ ቅዱስ። ይህንን በተመለከተ እዚሁ ዮሐንስ አንደኛ ዮሐንስ ምዕራፍ ሁለት ላይ ቁጥር 20 ላይ አስደናቂ ነገር ተጽፏል። 20ና 27 ይወራረሳሉ። የእግዚአብሔር ቃል እንዲህ ይላል ቁጥር 20 ላይ እናንተ ግን ቅዱስ ከሆነው ከሱ ቅባት አላችሁ። ከሱ ቅባት ተቀብላችኋል። ስለዚህ ቅባቱ አላችሁ፣ እናንተ ውስጥ ተቀምጧል እና እውነትን ስለምታውቁ እዛው እናንተም ነገሮችን ሁሉ ታውቃላችሁ ምክንያቱም ከእሱ ቅባት ስላላችሁ እሱ ቅዱስ የሆነው ቅባት ስላላችሁ ውስጣችሁ ስላለ እናንተ ነገሮችን ሁሉ ታውቃላችሁ። ነገሮች ድፍን አይደሉም ለእናንተ። በጨለማ እና በድንግዝግዝ አትሄዱም፣ ምክንያቱም ከእሱ የተቀበላችሁት ቅባት ውስጣችሁ ስላለ። ይሄ ቅባት አስደናቂ ቅባት ነው፣ የእግዚአብሔር መንፈስ መገለጫ ነው። እና ምንድን ነው የሚያደርገው ይሄ ቅባት? ጌታ መንፈስ ቅዱስ በዚህ ቃል ውስጥ ያስቀመጠው ከሱ ነው የተቀበላችሁት። በእናንተ ውስጥ ይኖራል፣ ግን ምን ያደርጋል? ያስተምራችኋል ይላል። አሁን ቁጥር 27 ላይ እናንተንም ማንም ሊያስተምራችሁ አያስፈልጋችሁም፣ ማለት እሱ ያስተምራችኋል፣ ነገሮችን ሁሉ እንደሚያስተምራችሁ እውነት እንደሆነ እና እሱ በሚያስተምራቸው ትምህርት በእሱ ኑሩ ብሎ በኋላ ይናገራል። ሶስተኛ ነጥቤ ላይ የምመጣበት ግን እዚሁ ሁለተኛ ነጥቤ ላይ አንዳንድ ነገሮች መናገር አለብኝ። ይሄ ቅባት አስተማሪ ነው። በግል መጽሐፍ ቅዱስ ስናነብ አብርሆተ እግዚአብሔርን ይሰጠናል የእግዚአብሔርን ቃል ያበራልናል። እውነተኛ አማኞች በጣም የታደልን ሰዎች ነን። መጽሐፍ ቅዱስ ይዘን ቁጭ በምንልበት ጊዜ ራሱ ያ ቅዱስ ቅባት ለእኛ መጽሐፍ ቅዱስን እያበራ እያበራ ያስተምረናል። አንዳንድ ወንድሞችና እህቶች እኔንም አጋጥሞኛል ያው ብዙ ጊዜ በሕይወታችን ሆኗል። መጽሐፍ ቅዱስን ስናነብ ልዩ የሆነ ማብራራት መንፈስ ቅዱስ ስለሚያብራራ እያለቀስን የምናነብበት ጊዜ አለ። የእግዚአብሔር ቃል መልእክት ስለሚነካን ምክንያቱም መንፈስ ቅዱስ እሱ ምን ስለሆነ አስተማሪ ስለሆነ እሱ ያስተምራችኋል ማለት ሌሎች አስተማሪዎች በቤተ ክርስቲያን እንደዚህ ቁጭ ብላችሁ አያስፈልጓችሁም ማለት አይደለም። ቁጥር 26 ሐሰተኞቹ አያስፈልጓችሁም። ይሄ ቅዱሱ ቅባት ያስተምራችኋል በግል ደግሞም በማኅበር ልክ እንደዚህ በተሰበሰብንበት ጊዜ በመንፈስ ቅዱስ፣ በቅድስናው በእውነቱ እንድንመራ ሕይወታችንን በእውነት እንድንገነባ የሚያደርግ ሥራዎችን በቤተ ክርስቲያንም ይሠራል። ይሄ ለእግዚአብሔር ቃል ትኩረት ያልተሰጠባቸው ቦታዎች መንፈስ ቅዱስ እንደማይሰራ የሚያሳይ ነው። ለእግዚአብሔር ቃል ትኩረት የማይሰጥ ከሆነ አንድ ቤተ ክርስቲያን ነኝ ተብሎ መንፈስ ቅዱስ አይሰራም፣ ሰዎች በሕይወት አይገነቡም፣ እግዚአብሔር በመንፈሱ አያስተምራቸውም ማለት ነው። በቤተሰብ ውስጥ በቤተሰብ ውስጥ ቤተሰብ ተሰብስቦ መጽሐፍ ቅዱስን ሲያነብ መጽሐፍ ቅዱስን ገልጦ ሲወያይ እግዚአብሔር በመንፈሱ በቤተሰብ ውስጥ ያስተምራል ስለዚህ በግል በማህበር በቤተሰብ እግዚአብሔር ቃሉን የሚያስተምር ቅባትን ለእኔና ለእናንተ ሰጥቶናል ወገኖች እኔ አስተማሪ ነበርኩ ድሮ ፓስተር ከመሆኔ በፊት ፓስተርም አስተማሪ ነው እና በአስተማሪ የሚማር ይፈልጋል የሚማር ከሌለ አስተማሪ ምንም አያደርግም እና የሚማሩ ሰዎች ደግሞ ለአስተማሪ ጆሯቸውን መስጠት አለባቸው፣ ጊዜያቸውን መስጠት አለባቸው፣ ትዕግስት መስጠት አለባቸው፣ ማጥናት አለባቸው። እና መንፈስ ቅዱስ ልክ እንደዚህ ነው፣ አስተማሪ ነው፣ ያስተምራችኋል። እውነት ነው የሚያስተምራችሁ። እናንተ ለመማር ዝግጆች መሆን አለባችሁ። ከመንፈስ ቅዱስ ለመማር በግላችን መጽሐፍ ቅዱስ በማንበብ ጊዜ ለመንፈስ ቅዱስ የምንሰጠው ከሆነ እኛ ከአስተማሪዎቻችን ሁሉ የበለጡ የበለጥን አዋቂዎች እንሆናለን። ከዚህ በፊት አንብቤላችኋለሁ። ይህንን በስብከት መልክ አንድ ቦታ አቅርቤዋለሁ። መዝሙር 119 119 ይሄ ረጅሙ መዝሙር ውስጥ ቁጥር 99 እና 100፣ 101 ላይ ብትመጡ በጣም ትገረማላችሁ። መዝሙር 119 ቁጥር 99 የማሰላሰላቸው ምስክርነቶችህን ነውና ቃልህን ነውና ባይምሮ የማወጣው የማወርደው ከአስተማሪዎቼ ሁሉ የበለጠ ማስተዋል አለኝ። ምክንያቱም ቅዱስ ቃልህን ሳስተውል፣ ምስክርነቶችህን ሳሰላስል እኔ መንፈስ ቅዱስ አስተማሪዬ በመሆኑ ከአስተማሪዎች ሁሉ የበለጠ ማስተዋል አለኝ። ቁጥር መቶ ትእዛዛትህን እኔ ጠብቃለሁና እኔ ከሽማግሌዎች ይልቅ አስተዋልሁ። መቶ አንድ እኔ ቃልህን እንድጠብቅ ከክፉ መንገዶች ሁሉ እግሮቼን ከለከልህ። ከላይ ቁጥር 98 ይጀምራል። ሁልጊዜ ከእኔ ጋር ናቸውና በትእዛዛትህ ከጠላቶቼ ይልቅ ጠቢብ አደረግከኝ። እታያላችሁ ከሌሎች ይልቅ ጠቢባን አስተዋዮች፣ የመለየት ችሎታ ያለን የመለየት ስጦታ ያለን እንድንሆን የሚያደርገው ይሄ የተቀበልነው ቅባት በውስጣችን ሲኖር ነው። ስለዚህ ሁለት ነገር በውስጣችሁ ይኖር። አንደኛ ከመጀመሪያ የሰማችሁት ቃል እሱ በውስጣችሁ ይኖር። ሁለተኛ ከሱ የተቀበላችሁት ቅባት በውስጣችሁ ይኖር። ሶስተኛ ነጥቤ እዚሁ ክፍል ላይ የማሳያችሁ ዋናው የመልክቴ ሐሳብ እናንተም በእርሱ ኑሩ። ቁጥር 27 ቁጥር 27 ቀጥሎ ምንድን ነው ያለው? ደግሞም ከእሱ የተቀበላችሁት ቅባት እሱ በእናንተ ውስጥ ይኖራል፣ እናንተም ማንም ሰው ሊያስተምራችሁ አያስፈልጋችሁም። ነገር ግን ያው አንዱ ቅባት ነገሮችን ሁሉ እንደሚያስተምራችሁ፣ እውነትም እንደሆነ ውሸትም እንዳልሆነ፣ እሱም ለእናንተ እንዳስተማራችሁ እናንተ በእርሱ ኑሩ። የስብከቴ ዋና ሐሳብ ይሄ ነው፣ እናንተም በእሱ ኑሩ። እንግዲህ ወገኖች፣ እሱ በእናንተ ውስጥ ከመጀመሪያ የነበረው የሰማችሁት፣ በእናንተ ውስጥ ይኖራል። ቅዱሱ ቅባት በእናንተ ውስጥ ይኖራል። እናንተ ውስጥ ነው መኖሪያ ያደረገው። እናንተ ከዚህ የተነሳ ምን መሆን አለባችሁ? እናንተ ደግሞ በሱ መኖር አለባችሁ። በሱ ኑሩ። ይሄ አስደናቂ ነው። እናንተ መኖር ያለባችሁ በሱ ነው። ግን እዚህ ጋር አንድ ጥያቄ ጠይቅ ያለሁ እሱ ራሱ ማን ነው? ቅድም የተናገር ነው የሰማችሁት ቃል ከእሱ የተቀበላችሁት ቅባት፣ በልጅና በአብ ውስጥ የምትኖሩ ከሆነ ልጅና አብ ደግሞ በእናንተ ይኖራሉ ብሎ የተናገረው ቃል በሙሉ ይህንን የሚያሳይ ነው። እሱ በእናንተ ከኖረ እናንተ ደግሞ በማን ላይ ትኖራላችሁ በሱ ላይ ትኖራላችሁ። እሱ በእናንተ እናንተ በሱ እሱ በእናንተ እናንተ በሱ፣ ለሌላ ነገር ቦታ የለም። እሱና እናንተ እሱ በእናንተ እናንተ በሱ እንደዚህ ነው እንድትኖሩ የተደረገው። አንድ ጥሩ ላይሆን የሚችል ምሳሌ እዚህ ጋር ጠቅሻለሁ። የምንበላው ምግብ ከበላን በኋላ ውስጣችን እዚህ አፋችን ጋር መፈጨት ይጀምራል አንዳንድ ምግቦች እዚሁ አፋችን ውስጥ ያልቃሉ ይባላል፣ መፈጨታቸው። ያው ግን ከሰውነታችን ጋር ይዋሃዳሉ ወርደው። የምንበላው ምግብ ከተፈጨ በኋላ የማይጠቅመው ወጥቶ የሚጠቅመው በእኛ ውስጥ ነው የሚኖረው። ማለት ከህይወታችን ጋር ከሰውነታችን ጋር ይዋሃዳል። በእኛ ውስጥ የሚኖረው ያ የምግብ ኃይል እኛ ደግሞ እንድንኖርበት የሚያደርግ ኃይል ነው የምንሮጠው፣ የምናስበው፣ የምንተኛው፣ የምንወጣው፣ የምንገባው፣ መኪና የምንነዳው በዛ በበላኑ ኃይል ተጠቅመን ነው። ጥሩ ምሳሌ ላይሆን ይችላል፣ ግን ሎጂኩን ስታዩው እግዚአብሔር የሰጠን ነገር በእኛ ውስጥ የሚኖር ከሆነ፣ ይሄ በእኛ ውስጥ በሚኖረው ደግሞ እኛ በሱ ላይ ተመስረተ ምን እናደርጋለን? እንኖራለን ነው የሚለው። ይሄኛው ኑሮ መንፈሳዊ ኑሮ ነው። እሱ በእናንተ እናንተ በሱ በሱ ኑሩ። ምን ማለት ነው? ክርስቲያን ከጌታ ከኢየሱስ ጋራ ጥብቅ እውነተኛ ህብረትና ግንኙነት እያደረገ እንዲኖር የሚያሳስብ ሐሳብ ነው። ይሄ ጤናማ የሚሆነው እኛ በቃሉ ላይና ቃሉን ስንኖረው ነው። ይሄ እሱ በኛ በመኖሩ በምናገኘው የመንፈስ ቅዱስ እርዳታና ኃይል የኛ ህይወት እየተገነባ እያበበ ፍሬ እያፈራ መሄዱን የሚያሳይ እውነታ ነው። ልክ እኛ በሱ ስንኖር እንደ ዛፍና እንደ ቅርንጫፍ ነው የምንሆነው። ይህንን እንደገና የዚህ የዮሐንስ መልእክት ጸሐፊ በዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ሊሰቀል ጥቂት ቀናት ጥቂት ሰዓታት በቀሩት ጊዜ ኢንቴንሲቭ በሆነ መልክ በጣም በጣም ጭቅ ባለ ጊዜ በጥቂት ጊዜ ከተናገራቸው መልእክቶች ውስጥ አንዱ ዮሐንስ ወንጌል ምዕራፍ 15 ላይ ያለው ይህንን የሚያሳይ ነው። ሳነብላችሁ ታስተውላላችሁ። አሁን ምዕራፍ 15 ዮሐንስ ወንጌል ቁጥር አራትና አምስት ላይ ጌታ ኢየሱስ እንዲህ ብሎ ተናገረ። ወደ ኢየሩሳሌም ይቅርታ፣ ሐዋርያትን እንዳጋጣሚ፣ ሐዋርያት ላይ ዓይን ያረፈ ዮሐንስ 15 መስሎኝ ነው ዮሐንስ 15 ቁጥር አራት ላይ ስንመጣ በእኔ ኑሩ፣ እኔም በእናንተ ቅርንጫፍ በወይኑ ግንድ ካልኖረ በቀር በራሱ ፍሬ ሊያፈራ እንደማይችል እናንተም በእኔ ካልኖራችሁ በቀር አትችሉም ብሎ ተናገረ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። በእኔ የሚኖር እርሱ፣ እኔም በርሱ፣ እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና በደንብ ብናስተውል የዮሐንስ መልእክት እና የዮሐንስ ወንጌል አንድ አይነት መልእክት ነው ያላቸው። ጌታ ኢየሱስ ክርስቶስ ለሐዋርያቱ የነገራቸው በእኔ ኑሩ፣ እዚህም ጋ ዮሐንስ ለእኛና ለጻፈላቸው ሰዎች ለእኛ ማለት ነው ለአማኞች የተናገረው በእርሱ ኑሩ። ዮሐንስ በጌታ በኢየሱስ ክርስቶስ እየኖረ የነበረ ሰው ነው። እኛ በጌታ በኢየሱስ ክርስቶስ መኖር ክርስቲያኖች ከሆንን የግድ ይጠበቅብናል፣ ከእሱ ጋር ጥብቅ የሆነ ግንኙነት። እንዳውም ይህንን በደንብ ለመመልከት አሁንም ሌላ ክፍል መሄድ ያስፈልግ ይሆናል። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ ማንም በክርስቶስ ቢሆን ይልና፣ እሱ ምንድን ነው? አዲስ ፍጥረት ነው ይላል። ይሄ በክርስቶስ ቢሆን የግሪኩ ኢን ክራይስት ነው የሚለው እና በክርስቶስ የአማርኛው በውስጥ መሆንን የሚያሳይ ነው እና ልክ ክርስቶስ ውስጥ ካላችሁ ማለት ነው በክርስቶስ ውስጥ እንድትሆኑ ነው የተደረጋችሁት በክርስቶስ ውስጥ የሆነ ማንም ሰው በክርስቶስ አጠቃላይ አስደናቂ ስራ ምን ይሆናል ይቀየራል ነው ሀሳቡ ስለዚህ ኑሯችን በክርስቶስ እንዲሆን ነው። አሁንም እዚህ ጋር የወይኑ ግንድና ቅርንጫፍ ምሳሌ ይህንን ነው የሚያሳየው። እናንተ ቅርንጫፍ ናችሁ፣ ግን ቅርንጫፉ በማን ላይ ነው መኖር ያለበት? በእኔ ላይ ነው መኖር ያለበት። ቅርንጫፍ ከራሱ ምግብ ማግኘት አይችልም። ቅርንጫፍ ምግብ ማግኘት የሚችለው ከግንዱ ነው። ስለዚህ ቅርንጫፍ በወይኑ ግንድ ካልኖረ በቀር በራሱ ፍሬ ሊያፈራ እንደማይችል እናንተም በእኔ ካልኖራችሁ አትችሉም። ጌታ ኢየሱስ ያለው ነገር ነው። ስለዚህ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው፣ በእኔ ኑሩ ብሎ ጌታ ኢየሱስ ተናገረ። መልእክቱ አንድ ነው። ይገባችኋል? በጌታ በኢየሱስ ክርስቶስ ውስጥ እንድንኖር ከመጀመሪያ የሰማነው መልእክት በውስጣችን ኖሯል። ቅዱሱ ቅባት በውስጣችን ኖሯል። እኛ ደግሞ በሱ ላይ እንኖራለን። ሕይወታችን ሙሉ በሙሉ የተለየና የተለወጠ ይሆናል። እናንተም በእርሱ ኑሩ። ከሱ ውጪ እውነተኛ ህይወት የለም። ከሱ ውጪ እውነተኛ ፍሬ የለም። ከሱ ውጪ እውነተኛ ክርስትና የለም። ክርስትና ከክርስቶስ ጋር በቀጥታም በቀጥታም በተዘዋሪ ማለት አልችልም፣ በቀጥታ የተያያዘ ነው። እግዚአብሔር ይመስገን። አራተኛው ነጥቤ በሱ ኑሩ የሚለውን ከተናገርኩ በኋላ አራተኛው ነጥብ የሚሆነው በሱ ከመኖር የሚቀድሙ እውነቶች ግን መኖር አለባቸው። ይህንን ማሰብ ጥሩ ነው። በሱ የመኖር በረከቶች የሚል የመጨረሻ ማሳሰቢያና ጥቂት ነጥቦች የሚጠቅስ ሀሳብ አለኝ። ግን በሱ ከመኖር የሚቀድሙ እውነቶች አሉ። አንዳንድ ሰዎች በዚህ ዓለምና ድሮም በነዮሐንስ ጊዜ እግዚአብሔር የሚባለው ጋር ዝም ብሎ ጀስት እጅ ኪስ ከቶ የሚገባ ደሞ ሲፈለግ የሚወጣ ሲፈለግ የሚገባ ነገር ይመስላቸዋል። ልክ እግዚአብሔር የሆነ ስታንዳርድ የሌለው ይመስል ጸሎት እንደፈለጉ ቢያምኑም ባያምኑም ቢጸልዩ የሚሰሙ ይመስላቸዋል። እኔ በቅርብ ጊዜ ስለ ኮምፒውተርና ስለ ኢሜይል ለሰዎች ጸሎትን አመሳስዬ ተናግሬ አውቃለሁ አሁን ኢሜይል ታውቃላችሁላችሁም፣ ኢሜይል ታደርጋላችሁ ወይም ደግሞ የተለያየ የዘመናዊው የኮምፒውተር እውቀት ሁላችንም አለን ብዬ ነው የማስበው። እና ኢሜይል ስታደርጉ ፓስወርድ፣ ኢሜይል ቦክሳችሁን ስትከፍቱ በፓስወርድ የምትከፍቱት ከሆነ ፓስወርዱን አፐር ኬዝ እና ሎር ኬዝ ካምታታችሁ ኢሜይሉ ይከፈታል? አይከፈትም፣ አይከፈትም። ማለት ኢሜላችን ኢሜል ቦክሳችን እንኳን ምን ይጠይቃል? ፕሪሳይስ መሆንን ይጠይቃል። ያንዳንዷ ነጥብ እና እግዚአብሔር ጋር ስንቀርብ ዝም ብሎ ዝም ብሎ በቃ ዝም ብሎ የሚቀረብ የሚመስላችሁ ምን አይነት ሞኞች እንደሆኑ አይገባኝም። እግዚአብሔር ቃል አለው። እግዚአብሔር ስርዓት አለው። እግዚአብሔር የሰጠው ትእዛዝ አለው። በእግዚአብሔር መቅረብ የምንችለው በራሱ ትእዛዝና በራሱ መንገድ ብቻ ነው። ስለዚህ በእግዚአብሔር ከመኖር በሱ ከመኖር የሚቀድሙ እውነታዎች አሉ። በሱ የመኖርን በረከት ከመካፈላችን በፊት ከዛ በፊት የሚቀድሙ ቅድሚያ ነገሮች አሉ እና እንደ አራት ነገሮች እዚህ ጋር አስቀምጫለሁ። አንደኛ ከሱ ጋር በግል መተዋወቅን ይጠይቃል በሱ ለመኖር እግዚአብሔር ራሱ ማን ነው? ስለ እኔ ግድ ይለዋለ? ላውቀው እችላለሁ? እግዚአብሔር በግሌ ለእኔ ማን ነው? በግሌ አውቀዋለሁ? ይህን ጥያቄ ወደ እኛ ላውጣው ልመልሰው። እናንተ እህቶችም ወንድሞችም ጌታ ኢየሱስ ክርስቶስም በግላችሁ ታውቁታላችሁ? ለናንተ ለእናንተ ማን ነው እግዚአብሔር ራሱ እግዚአብሔር የሚባለው አምላክ? አዎ እግዚአብሔር ታላቅ አምላክ ነው። ከምናስበው በላይ አስደናቂና ክቡር አምላክ ነው። እግዚአብሔርን ማወቅ ከእውቀት ሁሉ የመጠቀ የበለጠ አስደናቂ የሚለውጥ እውቀት ነው እግዚአብሔርን ማወቅ። ስለዚህ በሱ መልእክት፣ የእሱ መልእክት እኛ ውስጥ እንዲኖር እኛም ደግሞ በእሱ እንድንኖር የግድ እግዚአብሔርን ማወቅ አለብን። እግዚአብሔር ማን ነው ላንተ? ላንቺ ሁለተኛ እግዚአብሔር በግል የሚታወቀው እንዴት ነው? ይህንንም ማወቅ አለብን። እግዚአብሔር በግል የሚታወቀው በራሱ በእግዚአብሔር መገለጥ ነው። እግዚአብሔርን በስዕል ልናውቀው አንችልም። እኔ አንድ መጽሐፍ አለኝ። ምናልባት በዚህ ሀገር የተጻፈ መጽሐፍ ነው፣ ግን እውነተኛ ታሪክ ላይ ተመስርቶ የተጻፈ መጽሐፍ ነው። የሆኑ ስዕሎች በጣም ዓለም ሁሉ የሚያመልካቸው ስዕሎች አሉ የተሳሉበት ጊዜ ሰዓት በነማ እንደተሳሉ የተመዘገበበት መጽሐፍ አለ። ማን ነው ልጅና ሕፃን ሴት ታቀፋ የሳለው? ስለ ማን ነው የሳለው እና የት ነው የተሳለው? መቼ ቀንና ሰዓት ነው የተሳለው? ብዙ ሰዎች ይህንን ስዕል ያመልካሉ። እግዚአብሔር ራሱን በእንደዛ አይነት መልክ አይደለም የገለጠው እግዚአብሔር ራሱን በመገለጥ በራሱ መገለጥ ካልገለጠ በምንም አይነት መንገድ ማንም ሊያውቀው አይችልም ግን እግዚአብሔር ራሱን ገልጧል ወይ የእኛ እምነት የመገለጥ እምነት ነው እግዚአብሔርን በተመለከተ ሁለት መጽሐፍት አሉት ይባላል ለእግዚአብሔር አንደኛው ፍጥረተ ዓለሙ ነው ይሄ ይሄ የቀጥተኛው ትርጉም ጥሩ አስቀምጦታል ከሂብሩ ላይ እንዳለ ያስቀመጠው መዝሙረ ዳዊት መዝሙር 19 አንብቤላችኋለሁ፣ ብዙ ጊዜ ከሂብሩ ላይ ቀጥታ የተተረጎመ ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያውጃል። ቀን ለቀን ንግግርን ያወጣል፣ ሌሊትም ለሌሊት እውቀትን ይገልጣል። የእነሱ ድምፅ ያልተሰማበት ንግግር ወይም ቋንቋ የለም። ፍጥረት በሙሉ የሚያሰማው ድምፅ አለ፣ የሚሰብከው ድምፅ አለ። እያንዳንዱ ንግግርና ቋንቋ የሚሰማው ኦሮምኛ፣ ጉራግኛ፣ ትግርኛ፣ አማርኛ፣ ቻይኒዝኛ፣ ማንምኛ ልትጠሩ ትችላላችሁ። ሁሉም የሚሰሙት የእግዚአብሔር መገለጥ በፍጥረት ላይ አለ። እግዚአብሔር ይህንን ራሱ ገልጦታል። ሮሜ ምዕራፍ አንድ ላይ ሐዋርያው ጳውሎስ ደግሞ ሲናገር የተናገረው ነገር አለ። ከቁጥር 18 ጀምሮ ቁጥር 20 ላይ በመጣ ቁጥር 19 ላይ ምክንያቱም ስለ እግዚአብሔር የሚታወቀው ነገር በእነሱ ተገልጧልና እግዚአብሔር ለእነሱ ገልጦታልና ብሎ የእሱ የማይታዩት ባህሪያት ከዓለም ፍጥረት ጀምሮ በግልጽ ይታያሉ ባህሪያቶቹ የእሱ ዘላለማዊ ኃይልና አምላክነቱም እንኳ ከተሰሩ ነገሮች የሚታወቁ በመሆናቸው ስለዚህ እግዚአብሔርን አናምንም የሚሉ ማመካኛ የላቸውም ብሎ ይናገራል። እግዚአብሔር ራሱን የገለጠ አምላክ ነው። በፍጥረት ውስጥ ይህንን የእግዚአብሔርን መገለጥ ማወቅና እግዚአብሔርን ማወቅ ያስፈልጋል። ሶስተኛ እግዚአብሔር በግል ለማወቅ እግዚአብሔርን በግል ለማወቅ ከሱ ጋር መታረቅ አለብን። እነዚህ በእግዚአብሔር ከመኖር በፊት የሚመጡ ቅድመ ሁኔታዎች ናቸው። እግዚአብሔር ራሱ በህይወታችን ቅደም በቅደም ተከተል ሊገልጥልን የሚገቡ ነገሮች ናቸው። እኛም እዚህ ኃላፊነት አለብን። እግዚአብሔርን በግል ለማወቅ ከእሱ ጋር መታረቅ አለብን። ምክንያቱም ከአዳምና ከህዋን ጀምሮ ሰው ሁሉ ኃጢአተኛ ነው። ሰው እግዚአብሔርን ለማወቅ የማይችል የማያስችል እውርነት ውስጥ ነው ያለ ነው። ስለዚህ እግዚአብሔር በክርስቶስ በኩል እኛን ወደ እሱ እንድንመጣ ግብዣ ሲያደርግ ያን ግብዣ ተቀብለን ኃጢአታችንን ተናዘን በክርስቶስ ኢየሱስ ላይ በመስቀል በሞተው ላይ እምነታችንን ስናደርግ የመጀመሪያው ከእግዚአብሔር ጋር የመተዋወቂያው የመታረቂያው በር ይከፈትልናል። አዲስ ፍጥረት ቅድም ሁለተኛ ቆሮንቶስ 5 17 ላይ እንዳልኩት እንሆናለን። እግዚአብሔርን በግላችን እናውቀዋለን። በግላችን በግላችን ባለፈው በተለያየ ጊዜ ተናግሬ ይሆናል ፓስተር ኃይለ ልዑል ስለ እናንተ እግዚአብሔርን ሊያውቅላችሁ አይችልም፣ ማንም ነቢይ፣ ሐዋርያ። እግዚአብሔርን ማወቅ የምንችለው እኛው ራሳችን ነን። እኛ ካላወቅነው ሌላ ሰው ሊያውቅልን አይችልም። ይሄ ለፓስተሮች፣ ለነቢያት፣ ለሐዋርያት ስለ ሰዎች እንዲያውቁ የተሰጠ እውቀት አይደለም በግል ልናውቀው ይገባል። ትልቁ ጥያቄ እሱም በግል አውቀ ነው አሉይ፣ አዲስ ፍጥረታት ሆነን አሉይ የሚለው ትልቁ ጥያቄ ነው እና ይህንን ካልኩ በኋላ የመጨረሻውና አምስተኛው ነጥቤ በሱ የመኖር በረከቶች ጋር እመጣለሁ። ዋናው ርዕሴ በሱ የመኖር በረከቶች ናቸውና በሱ መኖር፣ በሱ ውስጥ መኖር በእርግጥ ብዙ በረከቶች አሉት። በረከቶቹ ቅድመ ሁኔታ እንዳላቸው ብዙዎች አይናገሩም። ስለዚህ ዝም ብሎ በቃ እናንተ በጣም በጣም ጥሩዎች ናችሁ፣ እንደ እናንተ ጥሩ የለም፣ እምቅ ችሎታ አለባችሁ ነው የሚሉን ሰዎች። ነገሩ ግን ልክ አይደለም፣ እንደዛ አይደለም። ኃጢአተኞች ነን፣ ከእግዚአብሔር የራቀን ነን፣ የእግዚአብሔር ፍርድና ቁጣ የሚጠብቀን ነን። በሱ የመኖር በረከቶች ውስጥ ለመምጣት በቅድመ ሁኔታዎች ውስጥ ማለፍ አለብን እና ስለዚህ ክርስትና ለእኛ ማህበራዊ ስብሰባ አይደለም ማለት ነው። ኮሚኒቲ አይደለም። እኛ እዚህ ያገናኘን የኮሚኒቲ ጉዳይ አይደለም፣ እግዚአብሔርን የማምለክ ጉዳይ ነው። ስለዚህ በሱ የመኖር በረከቶች የተወሰኑ በረከቶች አሉ። አንደኛ እዚህ እሱ የሚኖርባቸው እና እዚህ በሱ የሚኖሩ ተመልከቱ፣ ምለውን እዚህ ያ ከመጀመሪያ የሰማነው የሚኖርብን እና የእሱ ቅባት የሚኖርብን ከሆነና በሱ የምንኖር ከሆነ ጌታ ኢየሱስ ሲመጣ አብረነው ነው የምንኖረው። ይሄ የመጀመሪያው በረከት ነው። ሁለተኛው የመንፈሳዊ ኃይል እናገኛለን። መንፈሳዊነት በመንፈሳዊነት ህይወት ውስጥ ብዙ የምናልፋቸው ነገሮች አሉ፣ ፈተናዎች አሉ፣ የሰይጣን ውጊያዎች አሉ እነዚህም በሙሉ በሱም የምንኖር ከሆነ እናሸንፋቸዋለን። እንዳውም ከአሸናፊዎች ሁሉ በላይ እንሆናለን። ሶስተኛው ፍሬያማዎች እንሆናለን። በህይወታችን ጌታ ኢየሱስ ክርስቶስ በእኔ ብትኖሩ እኔ በእናንተ እኔም እናንተ በእኔ ብትኖሩ ፍሬያችሁ ይኖራል ፍሬያማዎች ትሆናላችሁ ብሎ ዮሐንስ 15 ላይ ቅድም ተናግሯል። ያለ እሱ በሱም ማን ማንኖር ከሆነ ፍሬ ሊኖረን አይችልም። ስለዚህ የመንፈስ ፍሬ በህይወታችን፣ መንፈሳዊ ፍሬ በአገልግሎታችን ይኖረናል ማለት ነው። በህይወታችን ደስተኞች እንሆናለን። በማንኛውም ነገር የማንጨነቅ የተረጋጋን፣ ሁሉን ለእግዚአብሔር የምንሰጥ፣ ከእግዚአብሔር ሁሉን የምንጠብቅ ሰዎች እንሆናለን ማለት ነው። በእሱ የምንኖር ከሆነ አራተኛው፣ ጸሎታችን መልስ ያገኛል። የጸሎት ህይወታችን እንደ ቃሉ ይሆናል። አሁን ቅድም ያነሳሁት ዮሐንስ ወንጌል ምዕራፍ 15 ላይ ሐዋርያው ዮሐንስ ጌታ ኢየሱስ ክርስቶስ እየተናገረ የተናገረውን ነገር ነው የጻፈው ቁጥር ሰባት ላይ በእኔ ብትኖሩ ቃሎቼም በእናንተ ውስጥ ቢኖሩ የምትፈልጉትን ሁሉ ትጠይቃላችሁ፣ ለእናንተም ይሆንላችኋል። በጣም የሚገርም ነው። በጌታ በኢየሱስ ክርስቶስ ውስጥ መኖር እና ቃሉ በውስጣችን መኖሩ እኛ በሱ መኖራችን የጸሎት ሕይወታችን እውነተኛ እንዲሆን የጸሎት መልስ ዋስትና እንደሚኖረን ነው የእግዚአብሔር ቃል የሚናገረው። እዛው ቁጥር 27 ላይ አንደኛው ዮሐንስ ምዕራፍ 2 ሐዋርያው በመንፈስ ቅዱስ ሆኖ ሲናገር ምን ብሏል? በሱ የምንኖር ከሆነ መንፈሱ በውስጣችን ቅዱሱ ቅባት እያለ የምንኖር ከሆነ በእሱ ዘንድ ደግሞ ድፍረት ይሆንልናል ብሎ ከጸሎት ህይወት ጋር አያይዞ ተናግሯል። እግዚአብሔር ስለ እነዚህ በረከቶች እየተመሰገነ ይሁን። ወገኖች፣ በእሱ የምንኖር ከሆነ ዓለም ይጨነቃል፣ እኛ አንጨነቅም። ዓለም ይሰጋል፣ እኛ አንሰጋም። ዓለም ይረበሻል፣ እኛ አንረበሽም። ምክንያቱም በእሱ ውስጥ ስለሆንን እሱም የሚያስፈልግንን ያደርጋል። ደግሞም ከክፉና ከመከራ ሁሉ ያድነናል። እሱ ዋስትናችን ይሆንልናል። እሱ ውስጥ የምንኖር ከሆነ በሌሎች በኩል እሱን ለማግኘት ወዳና ወዲህ ማለት አያስፈልገንም። ደግሞ ማንል? ምክንያቱም እኛ በእሱ ነን። እሱ በማን ነው? በእኛ ነው። ክብር ሁሉ ለእግዚአብሔር ይሁን። እነዚህ ሁሉ ነገሮች ያሉት ትልቅ በረከት ያለው በሱ የመኖር ህይወት በሁላችንም ህይወት ውስጥ እየተገለጠ በሱ የምንኖር በሱ በመኖር የምንባረክ በሱ በመኖር የረጋን በሱ በመኖር የተቀደስን በሱ በመኖር ጸሎታችን የምንሰማ በሱ በመኖር ከአሸናፊዎች ሁሉ በላይ ሆነን እንድንኖር እግዚአብሔር ያደርጋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን።